ለንግድ ከውጭ የሚገቡ ሰዎች የሚደረግባቸው ቁጥጥር ይላላል። አሸባሪና ታጣቂ የሚባሉ ኃይላት ግን እንዳይገቡ የሀገሪቱ ድንበር ጥብቅ ቁጥጥር ይደረግበታል። በዚህ ሂደት ከእና ወደ ናይጄሪያ የሚጓዙ ሰዎች ይመዘገባሉ ይላል አዲሱ ሕግ። ስም ምዝገባው ግን በእርግጥ አስቸጋሪ አታካችናም እየተወሳሰበም ነው የሚሆነው። የናይጄሪያው የስደተኞች ጉዳይ መስሪያ ቤት የበላይ ኃላፊ መሐመድ ባባንዴዴ ግን ከአፈጻጸሙ አስቸጋሪነት ይልቅ የህጉን አስፈላጊነት ነው የሚናገሩት። ናይጄሪያ ዛሬ ስደተኛ አሸጋጋሪዎችን ለመዋጋት በጽናት መቆሟን አረጋግጣለች። በርካታ ዜጎቻችን በረሃና ባህር ውስጥ እንደሚሞቱ እናውቃለን። ለዚህም ነው ናይጄሪያ ስደተኛ ትልካለች እየተባለ የምትወቀሰው። ሰውን ከአንዱ ድንበር ወደ ሌላው ማሸጋገር ወንጀል ነው። እንደ ጎርጎሪያኑ አቆጣጠር በ1963 የጸደቀውን የስደተኞች ጉዳይ ህግ የሚተካው አዲሱ ህግ በህገ ወጥ መንገድ ከናይጄሪያ የሚወጣ ወይም የሚገባ ሰው የሚጣልበትን ቅጣት በእጅጉ ከፍ አድርጓል። ድሮም ዝቅተኛው ቅጣት አንዲሮ ነበረ። አሁን ሶስት ሺህ ሩ ሰዎች አሸጋጋሪዎች ላይ የሚጣለው ቅጣትም በብዙ ጥፍ ንሯል። ናይጄሪያ በርካታ ዜጎቻቸው ወደ አውሮጳ ከሚሰደዱባቸው ሀገራት አንዷ ናት። ባለፈው የጎርጎሪያኑ 2016 ብቻ ከ30 ሺህ በላይ ናይጄሪያውያን የሜዲትራንያንን ባህር ተሻግረው አውሮጳ ገብተዋል። የሰዎች ንግድ ተብሎ በሚጠራው ዝውውርም ናይጄሪያ ስማቸው በግንባር ቀደምትነት ከሚጠቀሱ ሀገራት መሃል ናት። አውሮፓ ውስጥ ከ10 ሺህ የሚበልጡ ናይጄሪያውያን ሴቶች ለሴተኛ አዳሪነት ተዳርገዋል። አብዛኞቹ ስደተኞች አውሮፓ የሚደርሱት ከናይጄሪያ ኒጀር፣ ከኒጀር ሊቢያ እያሉ የሜዲትራኒያንን ባህር አቋርጠው ነው። አዲሱ የናይጄሪያ ህግ የሀገሪቱ መንግስት ከኒጀር መንግስት ጋር በመተባበር ስደተኞች ኒጀር ውስጥ ጭምር እንዲያዙ ይደነግጋል። ኒጀር የገባው ስደተኛ ከኒጀር አልፎ ለመጓዝ ማቀዱን የሚያረጋግጥ መረጃ ከተገኘ ልናቆመው እንችላለን። ምክንያቱም ከዚያ ግዛት የሚያስወጣው ፍቃድ ወይም ቪዛ የለውምና ይላሉ የስደተኞች ጉዳይ የበላይ መሐመድ ባባንዴድ። ናይጄሪያውያንን ከናይጄሪያ አልፎም ኒጀር ላይ የመያዝ እቅድን ግን በናይጄሪያ የተባበሩት መንግስታት የፍልሰት ድርጅት አይኦኤም በእንግሊዝኛ ምዕጻሩ ህገወጥ ይለዋል። የድርጅቱ ኃላፊ ኤኒራ ኬርድዚሌች እንደሚሉት የሰዎችን የመዘዋወር ነጻነት መገደብም ነው። ማንኛውም ግለሰብ በነጻ የመንቀሳቀስና የመፍለስ መብት አለው። ናይጄሪያውያንም በኤኮዋስ ደንብ እንደተጠቀሰው እንደ ማንኛውም ሀገር ዜጋ ሁሉ በነጻ የመንቀሳቀስ መብታቸው ሊከበር ይገባል። የሰዎች የመንቀሳቀስና የመፍለስ መብት ከነበረ ግን የተገደበው ከአቡጃ በፊት ብራስልስ ነው። የአውሮፓ ሕብረት ርዕሰ መንበር የጀርመንን ጨምሮም የአውሮጳ መንግስታት አፍሪካውያን ስደተኞች ወደ አውሮጳ እንዳይገቡ አፍሪካውያን እንዲያግዱላቸው ከተለያዩ የአፍሪቃ መንግስታት ጋር ተስማምተዋል። ዜጎቻቸውን ወይም የሌሎች ሀገራት ስደተኞችን የሚያግዱ የአፍሪቃ መንግስታት ከአውሮጶች ጠቀም ያለ ገንዘብ ይከፈላቸዋል። አንዷ እንግዲህ ናይጄሪያ መሆኗ ነው። አውሮጶች የሚፈልጉትን የማያደርጉ የአፍሪቃ መንግስታትን በአንጻሩ በማዕቀብ ለመቅጣት እየዛቱ ነው።